SBS ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። በኮሮና ቫይረስ ተጠቅታ ሁለት የአረጋውያን መከባከቢያ ተቋማት የሠራችው ሰራተኛ ጉዳይ አወዛግቧል። ከአንድ ሺህ በላይ የወልቃይት ጠገዴ፣ ሰቲት ሁመራ ነዋሪዎች ወደ ቀድሞ ቀያቸው ተመለሱ። ናኦሚ ኦሳካ በፍሬንች ኦፕን ቅጣት ተጣለባት። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሌበር ፓርቲ በኮሮና ቫይረስ የተጠቃች ሠራተኛ ስለምን በተለያዩ የአረጋውያን ክብካቤ መስጫ ተቋማት ለመስራት እንደተፈቀደላት የፌዴራል መንግሥቱ ማብራሪያ እንዲሰጥበት ጠየቀ። ይኸው ሁነት ግለሰቧ ትሠራበት የነበረው ሁለተኛው የአረጋውያን መከባከቢያ ነዋሪ የሆኑ አረጋውያን ዳግም የኮሮና ቫይረስ ምርመራ እንዲያካሂዱ ግድ አሰኝቷል። የሊበር ጤና ቃል አቀባይ ማርክ በትለር የፌዴራል መንግሥቱ ለዚህ ተጠያቂ መሆን እንዳለበት ሲገልጡ፣ ሜዲስተን የምትሠራው የአንድ አረጋውያን ክብካቤ ሠራተኛ በሌላም ክብካቤ መስጫ በመሥራት ነዋሪዎችን ለተጋላጭነት ልትዳረግ እንደምትችል ነው የምገነዘበው። መንግሥት ባለፈው ዓመት ጥሎ የነበረውን ገደብ ስለምን እንዳነሳና አደጋው እንዳበቃ አድርጎ ስለማሰቡ ሊያብራራ ይገባል ብለዋል። ቪክቶሪያ ውስጥ በዛሬ ሁለት ሰኞ ሜይ 31 በጠቅላላው በቫይረሱ የተያዙ ሰዎች ቁጥር 51 ሲደርስ የቅርብ ንክኪ ያላቸው የተባሉ ሰዎች ቁጥር 4200 ሆኗል። ይህ በእንዲህ እንዳለም የቪክቶሪያ ንግድ ማኅበረሰብ፣ ኢንዱስትሪና የሠራተኛ ማኅበር አባላት የፌዴራል መንግሥቱ ቪክቶሪያ ላይ የተጣሉትን የኮሮና ቫይረስ ገደቦች ተከትሎ የፋይናንስ እገዛ እንዲያደርግ ጥሪ አቅርበዋል። በቫይረሱ ይጠቁት ሰዎች ቁጥር ማሻቀብን ተከትሎ ምናልባትም ለሰባት ቀናት በተጣለው ገደብ ላይ ሌላ ተጨማሪ የገደብ ቀናት ሊታከሉ እንደሚችሉ ስጋት አሳድሯል። አባላቱ የቪክቶሪያ መንግሥት ዘጠና ሺህ አነስተኛ ንግዶችን ለመደጎም የመደበውን 250 ሚሊዮን ዶላርስ በመልካም ጎኑ ተቀብለውታል። ከአንድ ሺህ በላይ የወልቃይት ጠገዴ፣ ሴቲት ሁመራ ነዋሪዎች ወደ ቀድሞ ቀያቸው ተመልሰዋል፤ ለሌሎችም ጥሪ ተደርጓል። ይህንኑ አስመልክቶ የአገር ቤት ሪፖርተራችን ሰለሞን በቀለ እንደሚከተለው አጠናቅሮታል። በማንነታቸው ምክንያት አካባቢያቸውን ለቀው የነበሩ ከአንድ ሺህ በላይ የወልቃይት ጠገዴ፣ ሴቲት ሁመራ የአማራ ተወላጆች ወደ ቀያቸው መመለስ መጀመራቸውን የዞኑ አስተዳደር አስታወቀ። ባለፉት ሰላሳ ዓመታት ወደ አምስት መቶ ሺህ የሚጠጉ የአካባቢው ተወላጆች መካከል ሰላሳ ሺዎቹ በጎረቤት ሀገር ሱዳን እንደሚኖሩ ተገልጿል። ካሉበት መንደር በተለያዩ የሀይል እርምጃ ተባረው የነበሩት የክልሉ ተወላጆች አሁን ወደ ቀድሞ ሰፈራቸው በመመለስ ላይ መሆናቸውንም አስተዳደሩ ጨምሮ ገልጿል። የአካባቢው ሰላምና መረጋጋት እጅግ በጣም መሻሻል ነው የገለጹት የወረዳው አስተዳደር፣ እያንዳንዱ ሰው በፊት ወደ ነበረበት ቀየው እንዲመለስ በድጋሜ ጥሪ ተላልፏል። ኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ የቀድሞው ጠቅላይ አቃቤ ሕግ ክርስቲያን ፖርተር በኤቢሲና ጋዜጠኛ ሉዊስ ሚለጋን ላይ መስርተውት የነበረውን ክስ አቋረጡ። አቶ ፖርተር ኤቢሲ በወርሃ ፌብርዋሪ አሁን በሕይወት የሌለች አንዲት ግለሰብን አስመልክቶ ግለሰቧ በአንድ የካቢኔ ሚኒስትር አስገዳጅ ወሲብ እንደተፈጸመባትና ሁለቱም በዚያ ወቅት የ18 ዓመት ወጣቶች እንደነበሩ በወርሃ ፌብሩዋሪ ሪፖርት አድርጎ እንደነበር ይታወሳል። የኒው ሳውዝ ዌልስ ፕሬሚየር ግላዲስ ብርጂክሊያን ምንም እንኳ ቪክቶሪያን የኮሮና ቫይረስ ቀውስ የገጠማት ቢሆንም የኒው ሳውዝ ዌልስ ወሰን ክፍት መሆኑን አስታወቁ። ሆኖም የኒው ሳውዝ ዌልስ ነዋሪዎች ወደ ቪክቶሪያ እንዳይጓዙ አሳስበዋል። የአውስትሬልያና የኒው ዚላንድ ጠቅላይ ሚኒስትራት ለፓስፊክ ጎረቤት አገራት የጉዞ ፈቃድን ለማራዘም ተወያዩ። ጠቅላይ ሚኒስትር ስኮት ሞሪሰን እና ጠቅላይ ሚኒስትር ጃሲንዳ አደን የትራንስ ታዝማን ነፃ የጉዞ ዞን ጋር ተያይዞ ሁኔታዎች ለመጓዝ አስተማማኝ እስኪሆኑ ድረስ የጉዞ ፈቃድን ማርዘም በአማራጭነት ይዘዋል። መሪዎቹ በተጨማሪም ስለ አየር ንብረት ለውጥና ንግድ በዓመታዊ የአውስትሬሊያ ኒውዚላንድ መሪዎች ፎረም ላይ መክረዋል። ጠቅላይ ሚኒስትር ስኮት ሞሪሰን የኮሮና ቫይረስ ክትባት ስርጭት እንዲቀጥል ሁለቱ አገራት ቃሎቻቸውን ማደሳቸውን ተናግረዋል። ይህ በእንዲህ እንዳለም እስካሁን አራት ሚሊዮን 243 ሺህ አውስትራሊያውያን የመጀመሪያ ዙር የኮሮና ቫይረስ ክትባቶችን ተከትበዋል። ባለፈው ሳምንት ውስጥ ከ660 ሺህ በላይ ሰዎች ክትባት አግኝተዋል። የፌዴራል ጤና ሚኒስትር ግሬግ ሃንት የአስትራዜኔካ ሁለተኛ ዙር ክትባት በዚህ ሳምንት መጀመርን አስመልክተው አውስትራሊያውያን የሁለተኛ ዙር ክትባቶቻቸውን እንዲከተቡ አበረታተዋል። የቀድሞው የኒው ሳውዝ ዌልስ ሌበር ተቃዋሚ ቡድን መሪ ማይክል ዳሊ ከመሪነታቸው ባለፈው አርብ ሜ 28 የለቀቁትን ጆዲ ማኬን ለመተካት ከተቀናቃኛቸው ክሪስ ሚንስ ጋር ይፎካከራሉ። የሌበር ምክር ቤት አባል ክሪስ ሚንስ የኒው ሳውዝ ዌልስ ሌበር ፓርቲ መሪ ለመሆን ቀደም ሲል ሁለት ጊዜ ተወዳድረው በለስ ሳይቀናቸው ቀርቷል። ሁለት ሕይወታቸው ያለፍ የአፍጋን አስተርጓሚዎች ቤተሰቦች የአውስትራሊያ ጦር አፍጋኒስታንን ለቆ ሲወጣ አብሮ ወደ አውስትራሊያ እንዲወስዳቸው አመለከቱ። የሟች አስተርጓሚዎቹ ቤተሰቦች የአውስትራሊያ ጦር በወርሃ ሴፕቴምበር አፍጋኒስታንን ለቆ ሲወጣ ይዟቸው ካልሄደ በታሊባን ሊገደሉ እንደሚችሉ ያላቸውን ስጋት ገልጠዋል። በሴቶች ቴኒስ ከዓለም ሁለተኛ ደረጃ ላይ የምትገኘው ናኦሚ ኦሳካ በፍሬንች ኦፕን የመጀመሪያ ዙር ግጥሚያ ፓትሪሺያ ማሪያ ቲግን ከረታች በኋላ ጋዜጣዊ መግለጫ ባለመስጣቷ ቅጣት ተጥሎባታል። ኦሳካ የሚዲያ ኮንትራት ውሏን እንደማትፈጽም ቀደም ብላ ያስታወቀች ሲሆን በምላሹም የኮንትራት ግዴታዋን ካልተወጣች ቅጣት እንደሚያገኛት ተነግሯት ነበር። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ02 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 7 ከፍተኛ 19። አደላይድ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 20። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ ስድስት ከፍተኛ 16። ሆባርት ደመናማ ይሆናል። ዝቅተኛ 6 ከፍተኛ 15። ካምብራ ማልዳ ላይ ውርጫማና ጉማም ይሆናል። ዝቅተኛ መቀነስ አራት ከፍተኛ 14። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 20። ብሪስበን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 23 ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 31 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 28 ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰመልን። በኮሮና ቫይረስ ተጠቅታ ሁለት የአረጋውያን መከባከቢያ ተቋም የሠራቸው ሠራተኛ ጉዳይ አወዛግቧል። ከአንድ ሺህ በላይ የወልቃይ ጠገዴ ስቲት ሁመራ ነዋሪዎች ወደ ቀድሞው ቀያቸው ተመለሱ። ነዋሚ ኦሳካ በፍሬንች ኦፕን ቅጣት ተጣለባት የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።